We're <laughs> ጤና ስጥልኝ፣ የተከበራችሁ አድማጮቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት ጥር 21 2015 ዓ ም የጋቢና ቪዬ መሰናዶው ጀምሯል። ከእኛ ጋር ታመሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ኤልያስ አስማራ ደግሞ በቅንብሩ ነን። ለምሽቱ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያነቃቃሉ፣ ሀሳብ ይሰጣሉ ያልናቸውን መርጠን ያዝንላችሁ። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አስራት ፍቅሩ ከስራ ባልደረባው ጋር በመሆን የኢትዮጵያን ባህላዊ የእቁብ ስራ በቴክኖሎጂ በተደገፈ ዘመናዊ አሰራር እንዲከናወን የሚያደርግ መተግበሪያ አበልጽገዋል። ቴክኖሎጂው ባህላዊ የእቁብ አሰባሰብና አወጣጥ ስርዓት ላይ የሚታዩትን ችግሮች እንዲቀረፉ ተደርጎ የተሰራ እንደሆነም የዲጂታል እቁብ ስራ አስኪያጅ የሆነው በስርዓት ይገልጻል። ከአዲስ አበባው ዘጋቢያችን ገብረ ሚካኤል ገብረ መድህን ጋር ያደረገው ቆይታ በመቀጠል ይቀርባል። የዲጂታል እቁብ ሀሳብ እንዴት መጣ? ይሄን ቴክኖሎጂ ለመፍጠር ወይ ነው ያነሳሳችሁ? ዲጂታል ዕቁብን ለመመስረት ያነሳሳን ዋና ፖይንቶች አንድ ጓደኛ ወይም ፓርትነር ያለ ዲጂታል ዕቁብ ላይ መጀመሪያ እኔ እና እሱ አብረን እየተነጋገርን ላይክ፣ ስለ ዕቁብ እንዴት አርገን ነው መቀየር የሚቻለው፣ እንዴት አርገን ነው ዲጂታላይዝ ማድረግ የሚቻለው፣ ላይክ ምንድን ነው ችግሮቹ፣ ትራዲሽናል ዕቁብ ላይ ምን ችግር አለ የሚለውን ነገር በተቻልን አቅም ለማጣራት ወይም ደግሞ ሪሰርችን ለማድረግ ሞከርን። ሶ ኢንዲቪዥዋሊ እየዞርን የተለያዩ ቦታዎች ላይ እንዴት ነው ትራዲሽናል ዕቁቡ እንዴት ነው የሚሄደው፣ ገንዘብ እንዴት ነው የሚከፍሉት፣ ዕጣውን እንዴት ነው የሚከታተሉት ሰው ቶሎ ይደርሰዋል፣ ወይም ሰው ገንዘብ ዲሌ ያለ ወይ ዲፎልት ይደረጋል የሚለውን ነገር ሪሰርቾች እንሰራን ማለት ነው። ትራዲሽናል ዕቁብ ላይ ወደ ቴክኖሎጂ ዲጂታላይዝ ሊደረግ ይችላል፣ ግን ደግሞ አንዳንድ ችግሮች አሉት። ለምሳሌ እጣ ወጣት ስነስርዓቱ ላይ ትንሽ ከትራንስፓረንሲ አንፃር ከግልጽነት አንፃር አንዳንድ ክፍተቶች ያየንባቸው አካሄዳለ። ክፍያ ደግሞ ሲፈጸም ዕቁብ ክፍያዎች ሲፈጸሙ ሰብሳቢው ድረስ ሄዶ በካሽ መስጠት አካሄዳለ። ይህንን ነገር ደግሞ መቅረፍ የሚገባል። ሌሎች ደግሞ ዲፎልቶች አሉ። ሰዎች ገንዘቦቻቸውን ዲሌ አድርጓለሁ አንዳንዴ በጊዜያቸው ላይከፍሉ ይችላሉ። በጊዜያቸው በማይከፈልበት ጊዜ ልክ ቁብተኛው እጣ ሲወጣለት፣ ለዛም ሰው የሚደርሰው ገንዘብ ወይ ይዘገይበታል ወይም ደግሞ የተቀነሰ የተቆረጠ ገንዘብ ይደርሰዋል ማለት ነው። ሰዎች በትውውቅ ብቻ ነው እንትን የሚሉት። ሰው በትውውቅ ከሆነ ዝም ብሎ ሰው አንድ ሰው ሄዶ አምኖ ይሰጠዋል አምኖ ነገ ግን ይመለስልኛል ብሎ ነው የሚሰጠው። በዛ ጊዜ ላይመለስ ይችላል። ገንዘብ በጊዜው ላይሰጥ ይችላል። ገንዘቡ ደግሞ ያ ሰው ምንም አግሪመንት የለውም ውል የለውም ከዛ ሰው ጋር ገንዘቡንም ይዞት ሊጥፋበት ይችላል። ይሄ ባህላዊ ቁብላይ አንድ ያየነው ችግር ነው። ሁለተኛ ደግሞ እጣ ወጣት ስነ ስርዓቱ ላይ እጣ ወጣቱ ሲወጣ ለምሳሌ አንዳንድ ቦታዎች ላይ ያየናቸው ምንድነው አንዱ እጣ እንዲወጣለት ወይም በትውውቅ ሊሆን ይችላል ወይም ደግሞ የተለያዩ ነገሮችን በመጠቀም ልክ እጣ ወጣቱን ወደ ራሱ የሚወስድበትም አካሄድ አለ። ለምሳሌ ያየናቸው እጣው ለምሳሌ እጣው እንዲወጣለት ከተፈለገ እጣው ላይ የሱስን ብቻ ሁሉም ላይ ጻፍና አውጡ ይባላል። ልክ አውጥ ሲያወጣ እሱን የደረሰው ቤዚካሊ ሶወጣ ወጣት ስነስርዓቱ ላይም አንድ ክፍተት አይተናል ማለት ነው። ሶስተኛ ደግሞ የፔመንት ኤክስቼንጁ ላይ ቅድም እንደተናገርኩት ፔመንት ክፍያ ስርዓቱ ላይ ሰዎች በካሽ የሚከፍሉበት አካሄድ ስላለ፣ ይህም ደግሞ ሀገራችን ኢትዮጵያም ራሱ የገንዘብ ስነስርዓቱን በሙሉ የገንዘብ እንቅስቃሴውን ሙሉ ለሙሉ ወደ ባንክ ስርዓት ላይ ለማስገባት በጣም ትልቅ ስራ እየተሰራ ነው ያለው። ከዚህ አንጻር ደግሞ ችግር ይፈጥራል ማለት ነው የገንዘብ እንቅስቃሴው። አራተኛ ደግሞ ባህላዊ ቁብ ላይ ያየናቸው ችግሮች ውስጥ አንደኛ ገንዘቡ ኮሌክት ከተደረገ በኋላ ስፔሻል አንዳንድ ዕቁቦች ላይ ምን ይደረጋል፣ ያንን ገንዘብ ለራሳቸው ጥቅም የመዋል አካሄድ አለ። ያንን ኮሌክት የተደረገ ገንዘብ ማለት ነው። በዛ ጊዜ ያደረጉት ነገር ቢዝነሱ ወይ ሰክሰስፉል ሊሆን ይችላል፣ ወይም ደግሞ ላይሳካም የሚችልበት አካሄድ አለ። በማይሳካበት ጊዜ የቁብተኛው ገንዘብ በዛ ጊዜ ላይሰጠው የሚችልበት አካሄድ ይኖራል ማለት ነው። ሶ ትራዲሽናል ዕቁብ ላይ ያሉትን ችግሮች ካየን በኋላ ይሄን ነገር እንዴት ነው ልናሻሽል የምንችለው፣ እንዴት አድርገን ነው ችግሮቹን መቅረፍ እንችላለን? የሚለውን ነገር ተነጋገር እና ወደ ቴክኖሎጂ ዲቨሎፕመንት ወይም ደግሞ ቴክኖሎጂ ወደ መስራት ተሰማራን ማለት ነው። ልክ ቴክኖሎጂ ከተሰራ በኋላ ደግሞ የተለያዩ ባለሀብቶችን ደግሞ በመሰብሰብ ደግሞ እነሱን ሼር ሆልደሮች በማድረግ እነሱን እነዚህ ስራ ላይ እንዲሰሩ እና እዚህ ለውጥ ላይ ትልቅ ስራ እንዲሰሩ እነሱንም ማስገብተን አብረን መስራት ጀመርን ማለት ነው። ሰው ልጅ ታለቆም እንደዚህ የተመሰረተው ማለት ነው። አሁን የዲጂታል እቁብ ቴክኖሎጂ በእቁብ አሰራር ይዟቸው የመጡ አዳዲስ ገጽታዎች የአሰራሮች ምንድ ናቸው? ዲጂታል እቁብ ይዞ የመጣው የመጀመሪያው አንደኛ የማይተዋወቁ ሰዎች ግን ተመሳሳይ ፍላጎት ያላቸው እቁብተኞች አብረው የሚጥሉበትን አካሄድ ፈጥሯል ማለት ነው። ለምሳሌ አንድ አዲስ አበባ ያለ ሰው በወር ሊሆን ይችላል አንድ ሺህ ብር ወይ ሁለት ሺህ ብር ለመጣል ፍላጎት ቢኖረው ሌትሴ ደግሞ አዳማም ሊሆን ይችላል ክፍለ ሀገር ላይ ያለ ሰው ደግሞ እንደዛ ዘሴም ፍላጎት ቢኖረው ግን ሁለቱም ተገናኝቶ ባይተዋወቁም ደሞ ደግሞ ጂኦግራፊካል ሎኬሽናቸውም የተለያየ ቢሆንም ግን አብሮ በዲጂታል እቁብ አፕሊኬሽን ተገናኝተው እቁ የሚጥሉበትን አሰራር ፈጥረናል ማለት ነው። ሁለተኛው ደግሞ ከባህላዊ መንገድ በካሽ ነበር እንቅስቃሴ ያለው ሁሉንም፣ አሁን ደግሞ በዲጂታል እቁብ ምናርገናል ሙሉን እንቅስቃሴ እንዳለ ወደ ባንክ ስርዓት አስገብተናል ማለት ነው። ወደ ባንክ ስርዓትም ደግሞ ስናስገባው ቀጥታ ፔመንታቸውን ሄደው ባንክ ላይ እንዲከፍሉ ሳይሆን በቀላሉ አፕሊኬሽናቸውን ተጠቅሞ ሲቢ ሞባይል ባንኪንግ፣ ሲቢ ብር ወይም ቴሌ ብር በመጠቀም በቀላሉ ፔመንቶች እንዲከፍሉ መስመር ዘርግተናል ማለት ነው። ሶስተኛው ደግሞ ባህላዊ ቁብ ላይ እጣ ወጣት ስነስርዓቱ ለምሳሌ በሳምንት አንዴ በግሮሰሪ ወይም ሬስቶራንት ላይ ተገናኝተው የተለያዩ እጣ ወጣት አካሄዶች የሚሄዱበት አሰራር አለ። እሱን አሰራር ደግሞ በአፕሊኬሽናቸው ደግሞ ቁጭ ብለው ስልኮቻቸውን በመቀጠል በመጠቀም በቀጥታ እጣ ወጣት ስነስርዓቱን ደግሞ የሚከታተሉበትን አካሄድ ፈጥረናል ማለት ነው። የተለያዩ ደግሞ የእቁብ አይነቶችን፣ ሰርቪሶችን ከትናል ማለት ነው። ለምሳሌ ፖፕላር እቁብ የምንለው አሁን ለምሳሌ ቅድም የነገርኩ ተመሳሳይ ፍላጎት ያላቸውን እቁብተኞች የሚያገናኝ ፖፕላር እቁብ የምንለው አለ። ፖፕላር እቁብ ውስጥ የተለያዩ አይነት የእቁብ አይነቶች አሉ። ለምሳሌ ሰራተኞች የሚጥሉት የእቁብ አይነት አለ። ሁለተኛ በትራንስፖርት ዘርፍ ላይ የተሰማሩ ሹፌሮች የሚጥሉት የእቁብ አይነት አለ። ሶስተኛ ደግሞ በንግድ ዘርፍ ላይ ወይም ደግሞ ነጋዴ የሆኑ ደግሞ እቁብ የሚጥሉበት አካሄድ አለ ማለት ነው። በዚህ ፖፑላር እቁብ ላይ ተመሳሳይ ፍላጎት ያላቸው ለምሳሌ አንድ ሰራተኛ ከአንድ ሰራተኛ ጋር አንድ አይነት አማውንት የሚጥል ከሆነ አብረው በዲጂታል እቁብ አፕሊኬሽን ላይ ተገናኝተው የሚጥሉበትን አካሄድ ፈጥረናል ማለት ነው። ሌላ ሁለተኛው ደግሞ የድርጅት እቁብ ወይም ደግሞ ኮርፖሬት እቁብ ብለን ደግሞ የፈጠር ነው አለ። ይህ ደግሞ ኮርፖሬት ውስጥ ለምሳሌ ሰራተኞች አንድ ድርጅት ውስጥ ያሉ ሰራተኞች ለብቻቸው መጣል ቢፈልጉ እንደ ድርጅት ደግሞ ድርጅቱ ሙሉ ለሙሉ ለሰራተኞች ዋስትና ይወስድላቸውና ላይክ ለምሳሌ አሁን ሰራተኛ ከወጣ ወይም ደግሞ በሚለቅ ጊዜ እናሳውቃለን በሚል አንድ አግሪመንት ከዲጂታል እቁብ ጋር በሚፈራረመው አንድ አግሪመንት ሰራተኞቹ በቀላሉ ዲጂታል እቁብ ኦፊስ ድረስ መምጣት ሳይጠበቅባቸው በቀላሉ እቁብ የሚጠሉበትን ማሰራር ፈጥረና ማለት ነው። የድርጅት ሰራተኞች ለብቻቸው ማለት ነው። ሶስተኛ ደግሞ የማህበር እቁብ ብለን ደግሞ የፈጠር ነው አለ ስቲል ቅድም መጀመሪያ ላይ ተመሳሳይ ፍላጎት ያላቸውን ነበር ያለው፣ ግን ተመሳሳይ ፍላጎት ያላቸውና ደግሞ የሚተዋወቁ ሰዎች አብረው የሚመጡ እንዴት ነው ዲጂታል እቁብ ላይ ደግሞ የሚስተናገዱ የሚለውን ነገር ደግሞ አስበን የማህበር ዕቁብ የሚል ፈጥረናል ማለት ነው። የእቁብ ቴክኖሎጂ በዚህ በባህላዊው የእቁብ አሰራር ውስጥ የነበሩትን ችግሮች ምን ያህል ይቀርፋችኋል? ምን ያህል ተጽዕኖ ይፈጥራል ብላችሁ ታስባላችሁ? አንዳንድ ያየናቸው ችግሮች ምንድን ነው? ገንዘብ ሰብሳቢዎች ገንዘቡን ኮሌክት ካደረጉ በኋላ ላይገኝ ሊጠፉ ይችላሉ ወይ? ገንዘብ የጠፋባቸው ወይም ደግሞ ዲጂታል እቁብን ተጠቀሙ ብለን ስንጠይቃቸው፣ እኛማ ከዚህ በፊት ተበልተናል፣ እንዴት ነው የምንጀምረው? እናንተስ ምንድን ነው ማስተማመኛቸው የሚል ነገር አለ። ዘዴ፣ ሙሉ ዋስትና ያለው ነገር፣ በግለሰብ የሚሰበሰብን ነገር ወደ ድርጅት ሌቭል ተደርጎ ድርጅት ሌቭል ደግሞ ድርጅቱ ቴክኖሎጂውን ይዞ ግን ሙሉ ለሙሉ ገንዘብ እንቅስቃሴው እንዳለ በባንክ ስርዓት ውስጥ አስገብተናል። ይህም ትልቅ ችግር የሚፈታ ነገር ነው። ሰው ሁሉም እቁብተኛ ዲጂታል እቁብ ላይ ሲገባ ልክ እጣ ሲወጣለት ወይም ደግሞ መጨረሻ መጀመሪያም ሊወጣለት ይችላል። በዛ በሚወጣበት ሰዓት ላይ ዲጂታል እቁብ ሙሉ ለሙሉ የወጣለትን ገንዘብ በትክክል ይሰጠዋል ማለት ነው። ገንዘብ ዲሌይ የለም፣ በትክክል ነው የሚሰጠው። ፔመንቱን በቀላሉ ነው የሚፈጽመው። እጣውን አፕሊኬሽን ላይ ነው የሚከታተለው። እዚህ መምጣት የሚጠበቅበት ልክ እጣ ሲወጣለትና ልክ መጨረሻ ላይ ቅድመ ሁኔታዎች ማሟላት ሲኖርበት ብቻ እዚህ መምጣት ይኖርበታል ማለት ነው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ቴንኪው በጣም ነው ኑሮ በጤንነት የ15 ደቂቃ የጤና ቅንብር ከአሜሪካ ድምፅ ኢትዮጵያን ጨምሮ ከተለያዩ የአፍሪካ አገሮች የጤና ባለሙያዎች ማብራሪያ የሚሰጡበት እንዲሁም የጤና ተግዳሮቶችና መፍትሄዎች የሚቃኙበት ነው። ጤና ነክ ርዕሰ ጉዳዮች፣ የአካል ብቃት፣ ስነ ውበት፣ አዳዲስ ግኝቶች፣ ምርምሮችና ውጤቶቻቸው ይቀርቡበታል። በየሳምንቱ በሚነሱ የጤና ጉዳዮች ላይም ዓለም አቀፍ ባለሙያዎች ይጋበዛሉ። ኑሮ በጤንነት በአህዶ ራዲዮና ቴሌቪዥን በቅርብ አስከትለን ደግሞ የምናልፈው ወደ ባህር ዳር ነው። ኢየሩሳሌም የህጻናትና ማህበረሰብ ልማት የተባለ ግብረሰናይ ድርጅት በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ላላቸው ዘጠና አንድ ወጣት ሴቶች ስልጠናና የመስሪያ ገንዘብ በመስጠት የተለያየ ሙያ ላይ ሲያሰማራ መቆየቱን ከሰሞኑ አስታውቋል። በቅርቡ ባዘጋጀው የማበረታቻ ሽልማት ላይም ደግሞ ታድመናል። አስቴር ምስጋናው ዘገባ አላት። መቅደስ እንደምትባል የገለጸችልን ወጣት በሴተኛ አዳሪነት ስራ ተሰማርታ እንደነበርና አስቸጋሪ የህይወት መስመር እንዳሳለፈች ትናገራለች። ፖሊሶች እንደዚህ ደስ እንደዚህ ለ ኢየሩሳሌም ህጻናትና ማህበረሰብ ልማት የተባለ ድርጅት ሴተኛ ዳሪዎችን ጨምሮ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ሴቶችን መልምሎ ስልጠና ሲሰጥ የእድሉ ተጠቃሚ እንደሆነች ትናገራለች። ድርጅቱ በሰጣት የሃያ ሺ ብር መነሻ ገንዘብ ጸጉር ቤት እንደከፈተችና ውጤታማ እንደሆነችም ታብራራለች። Gracias a todos los que a እንደ መቅደስ በአማራ ክልል በተለያዩ አካባቢዎች የሚገኙ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ዘጠና አንድ ሴቶችን ኢየሩሳሌም ህጻናትና ማህበረሰብ ልማት ድርጅት ውስጥ ከሶስት እስከ አራት ወር ስልጠና ካገኙ በኋላ በሚፈልጉት ሙያ እንዲሰማሩ የሀያ የሀያ ሽብር መነሻ ካፒታል እንደተሰጣቸው ይናገራሉ። ከመሸንቴ የመጣችው ለምለማሰፋ ሰፋ ከሴተኛ ዳሪነት ህይወት ወጥታ ጸጉር ቤት ከፍታ ከሱ አልፎ ለወንድሟም የስራ እድል እንደከፈተችለት ትናገራለች። ወደ ሶስት ወር ስልጠና አለው። ያው በምትፈልጊው የሙያ ዘርፍ ትሰለጥኛለች። ልብስ ቤት ልብስ ቤት፣ ፀጉር ቤትም ፀጉር ቤት፣ በቃ ይፈለግሽ የምትፈልጊው ይህንን አድርጋለሁ። ከጤናሽን ከምንሽን አቅም የሚያስሄድሽን ይሰጡሻል። የስራ ዘርፍ አለው መርጠሽ ትገቢያለሽ። ስልጠና ሶስት ወር ይሰጣል። ከዛ በኋላ ምግብ፣ አልባሳት በቃ አውጦን ደፍተን ነው። ምግብን በቃ ማናደርገው አሁን ከዛ ህይወት ስቀየር በቃ ረፍትን ሰላምን ጭራሽ እዛ መድሄድሽ መጠየቅም በጊዜ መግባት በጣም ደስ የሚል አንቺ ምን መሟሞ ያመረጥሽ አሁን እኔ የመረጥኩት ፀጉር ቤት የሴቶች ፀጉር ቤት እና በጣም ሰራለሁ። ጥሩ ነው እየሰራው ነው። እግዚአብሔር ይመስገን። ከፍተሻለሁ ከፍቻለሁ። ወንድሜ ገጠር ነበር። ከሱ ለሱ ሁሉ አምጥቼ ወንዶች ፀጉር ቤት ስትራላይዘርና ከሰዎች ላይ ማሽን ገዝቼ እሱ ራሱ ትምህርቱን ጨርሶ እዛ ነበረ አምጥቼ ለሱም ጸጉር ቤት ከፍቼለታለሁ። እነሱ የሰጡን የሀያ ሺህ ብር እቃ ገዝተው ነው ኖርማሊ። ግን ከዛ ከቃው ሌላ አንድ ካስክ ጨምሬያለሁ። ካስክ ዛሬ ስንት ብር ነው? በጣም ውድ ነው። ሲቀጥል ከዛ በኋላ ደግሞ ለወንድሜ ደግሞ የስራ እድል ፈጥሬያለሁ። የሰጣቸውን ገንዘብ በአግባቡ ተጠቅመው በአንድ አመት ውስጥ የራሳቸውን ህይወት የቀየሩ አለፍ ሲልም ለሌሎች የተረፉ ሴቶች ህይወት የገመገመው ኢየሩሳሌም የማበረታቻ ሽልማት በቅርቡ አካሂዶ ነበር። በእለቱ የስምንት የስምንት ሺህ ብር ድጋፍም የተሰጣቸው አሉ። በሽልማቱ ስነ ስርዓት ላይ ንግግር ያደረጉት የኢየሩሳሌም ህጻናትና ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ አቶ ቡልጌታ ገብሩ የሚከተለውን መልእክት አስተላልፈዋል። ይህ የመጀመሪያ የምንሰራው እነዚህ ልጆች የስነ ልቦና ትምህርት ነው የምንሰጠው ማስተካከል አስተሳሰባቸውን የመቀየር እና በሁለት እግራቸው እንዲቆሙ በራሳቸው እንዲተማመኑ ማንነታቸውን እንዲያገኙ ነው የምንሰራው። ከዛ በኋላ ግን የሙያ ክህሎት በመረጡት ነው የምንሰጠው። ስለዚህ በዛ መሰረት እንግዲህ ህይወት ሰርተን የምናገኛት ነች። ተሰርታ አጠብቀን ሕይወት ተሰርታ ለእያንዳንዱ ሰው ህይወቱን መስራት ያለበት ራሱ ነው እዚህ ጋር ደርሳለሁ እንዲህ አደርጋለሁ እንዲህ ሆናለሁ ቤተሰብ መሰርታለሁ፣ ስራ አገኛለሁ፣ እማራለሁ ብሎ ራሱ ነው ህይወትን እያንዳንዱ ሰው የሚሰራት ማለት ነው። ከዛ ውጭ ከሌላ የምናገኘው ነገር ብዙ አይጠቅመንም። በራሳችን የምናመርተው በራሳችን ላይ ስንቆም፣ በራሳችን ስንተማመን፣ በእውቀታችን በችሎታችን ስርተን ስናገኝ ነው ጥሩ የሚሆነው። ለምሳሌ መረዳት የሚችል ሰው እስከተወሰነ ጊዜ ነው የሚረዳው ያ ስለዚህ በአብዛኛው ነገር በራስ የመተማመን በራስ የመቆም እና ራስን የማዳመጥ ችሎታን የማወቅ በዛ ችሎታ ተጠቅሞ ኑሮን ለማሸነፍ መጣ። እነዚህ አብዛኛዎቹ ከሴተኛ አዳሪነት ህይወት የወጡ ዘጠና አንድ ወጣት ሴቶች ካሳለፉት የህይወት ተነስተው አሁን ያገኙትን ጥቅም ሲናገሩ እንባ ይተናነቃቸው ነበር። ቢዝነስ ስራ የነበርኩት መስመር ላይ ነገር ሰራ የነበረ

ነገ የብዙ ድርጅት የብዙ መስራ ቤት ወይም ባለሙያ ባለቤት ልትሆኑ በዝግጅት ላይ ታይናላችሁ። እና እንኳን መስላላችሁ ከተቋቋመ ከሰላሳ አምስት ዓመት በላይ እድሜ ያስቆጠረው የኢየሩሳሌም ህጻናት ማህበረሰብ እና ልማት ድርጅት በኢትዮጵያ በአማራ፣ በኦሮሚያ፣ በደቡብ፣ በሐረሪ ክልሎች እንዲሁም በአዲስ አበባ በጤና፣ በትምህርት በሴቶች ላይ ሰራና በቀጥታም ሆነ በተዘዋዋሪ ከሶስት ሚሊየን በላይ የህብረተሰብ ክፍሎችን በተለያዩ መስክ ተጠቃሚ ማድረጉን የድርጅቱ ስራ አስኪያጅ አቶ ሙሉጌታ ገብሩ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። በመቀጠል የምናልፈው ወደ ጋቢና መዝናኛ ዜናዎች ነው። በታላቋ የኢትዮጵያ ንግስት ሳባ ዙሪያ የሚያጠነጥን ፊልም እየተሰራ መሆኑን ከሰሞኑ ሰምተናል። በሌላ በኩል ደግሞ ኢትዮጵያና ታላላቅ የጃማይካ አርቲስቶችን ያጣመረ ዓለም አቀፍ የሙዚቃ ፌስቲቫልም እየተሰናዳ መሆኑንም ሰምተናል። ይህና ሌሎች መሰናዳዎችን አስከትዬ አቀርብላችኋለሁ። ኢትዮጵያውያንና ጃማይካውያን አርቲስቶች የተጣመሩበት የሙዚቃ ፌስቲቫል በጃማይካ ሊካሄድ መሆኑን አቢሲኒያና ንጉስ ኢንተርቴንመንት አስታወቁ። በትላንትና ለት በማሪዮት ሆቴል መግለጫ የሰጡት ተቋማቱ ሮያል የሙዚቃ ፌስቲቫል ኪነ ጥበብ በመጠቀም የኢትዮጵያን በጎ ገጽታ ለዓለም ለማስተዋወቅ ያለመ ያሉትን ፌስቲቫል አስተዋውቋል። ሮያል የሙዚቃ ፌስቲቫል በሬጌ ሙዚቃ ላይ የተሰማሩ ኢትዮጵያውያንና ጃማይካውያን አርቲስቶች ስራዎቻቸውን እንደሚያሳዩበትም ከንጉስ ኢንተርቴንመንት የፌስቡክ ገጽ ላይ ያገኘነው መረጃ ያመለክታል። አቢሲኒያ ኢንተርቴንመንት ና ንጉስ ኢንተርቴንመንት በመተባበር የሚያዘጋጁት ይህ ግዙፍ ፌስቲቫል ከግንቦት አስራ ስምንት እስከ ግንቦት ሀያ ሁለት ሁለት ሺ አስራ አምስት ዓመተ ምህረት ድረስ በጃማይካ ሞንቲጎቤ እንደሚካሄድም ተገልጿል። በዚህ ፌስቲቫል ላይ ከጀሜካ ተወዳጅ የሆኑ የሬጌ ሙዚቃ አቀንቃኞች መካከል ጄሲ ሮያል ሲዝላ ኮሎንጂ ጂሶን ፓንተን ሚኪ ግንራል እንዲሁም ደግሞ ከኢትዮጵያ ዳዊት ጽጌ ሳሚዳን ልጅ ሚካኤል ካስማሰ ዮሐና ኒና ግርማ ና ያሬድ ነጉ ስራዎቻቸውን እንደሚያቀርቡ ተገልጿል ሁለቱ ተቋማት ዓለም አቀፍና የሀገር ውስጥ የመዝናኛ ዝግጅቶችን በማዘጋጀት ከአስራ አምስት ዓመታት በላይ የላቀ ልምድና ችሎታ እንዳላቸውም አስታውቀዋል ጥቁሮችና በተለያየ መድሎ ስር ከሚኖሩ ከዝቅተኛ ማህበረሰብ የመጡ የጥበብ ሰዎችን ስራዎች ለእይታ እንዲቀርቡ የሚያደርገው የዲዝኒ ወርልድ አንድ ተቋም የሆነው ኦኒክስ ኮሌክቲቭ በኢትዮጵያዊቷ ንግስተ ሳባ ታሪክ ላይ የሚያተኩር የአንድ ሰዓት እርዝመት ያለው ተከታታይ ፊልም እያዘጋጀ መሆኑን አስታወቀ። ይሄ ፊልምም የጽሁፍ ስራው ሲጠናቀቅ ሁሉ በተሰኘው የፊልም አውታር ላይ ለእይታ እንደሚቀርብ ኦኬ አፍሪካ በዚህ ሳምንት ዘግቧል። ኦኒክስ ዝቅተኛና ውክልና የሌላቸውን ማህበረሰቦችን ታሪኮችና ተግዳሮቶች ዙሪያ የሚሰሩ የጥበብ ስራዎችን በማጉላት ለህዝብ ተደራሽ እንዲሆኑ በማድረግ ያተኩራል። ይሄ በንግስተ ሳባ ላይ የሚያተኩር ፊልምም ንግስቲቷ ኢትዮጵያን እንዴት በዓለም ላይ ካሉ ሀገራት ተርታ እንድትሰለፍ እንዳደረገች የሚያሳይ ይሆናል ሲልም ኦኪ አፍሪካ ዘግቧል። ፊልሙን ፕሮዲውስ ያደረገው የብላክ ፓንተር ፊልሞችን ዳይሬክት የሚያደርገው ሪያን ኮግል ሲሆን በየሎ ጃኬትስ ና ቻንትሊዌል በጻፈችው ሱፐርገርልስ የተወነችው ትውልደ ኢትዮጵያዊቷ አዜ ተስፋዬ በፈጠራ ኃላፊነት እንደምትሳተፍበትም ተገልጿል። አዚ ተስፋዬ እንደ ኤሮፓያን አቆጣጠር በ1922 በታህሳስ 20 በኦሬንጅ ካውንቲ ካሊፎርኒያ አሜሪካ የተወለደች ትውልደ ኢትዮጵያዊት ተዋናይት ስትሆን ሱፐር ገርል በተሰኘው ፊልም ላይ ከመተወን በተጨማሪም እንደ ኤሮፓያን አቆጣጠር በ2014 ጄን ዘቨርጅን እና በስልክን ቫሊ ፊልሞች ላይ በፀሐፊነትና በተዋናይነት የሰራች ታዋቂ አርቲስት ናት። አዚ ተስፋዬ ምንም እንኳን በኩዊን ሺባ ፊልም ላይ ብትሰራም እስካሁን ድረስ ግን በፊልሙ ላይ ማን እንደሚተውን ይፋ አልተደረገም። በመጨረሻም አንድ ዓመት ከፈጀ ቁፋሮ በኋላ በግብጽ 4300 ዓመታትን ያስቆጠረ አንድ ጥንታዊ መቃብርና መሚዎች ተገኝቷል። በቅርቡ ከተገኙት በደርዘን ከሚቆጠሩት ቅርሶች መካከል ይህኛው አንዱ ነው። ለአንድ ዓመት ያህል ቁፋሮ ከተካሄደ በኋላ ታዋቂው አርኪኦሎጂስት ዛሂ ሀዋስ ግኝቱን በግብጽ ውስጥ ካሉት ጥንታዊ የድንጋይ ህንፃዎች ውስጥ አንዱ በሆነው በግስል አርሙዲር፣ እንዲሁም ታላቁ መቃብር ተብሎ የሚጠራውን ስፍራ ይፋ አድርጓል። ከእነሱ መካከል ክሙም ዲጄዴፍ ከአምስተኛው ሱራ መንግስት የመጣ ቂስ ምስጢር ጠባቂ የሚል ማዕረግ ያለው የቤተ መንግስት ጠባቂ ባለስልጣንና ሜሪና ሄካሼፔፕስ የተባሉ ሰዎችም እንደተገኙም ተዘግቧል። ሀዋስ ስለ ሄካሼፔስ በሰጠው መግለጫ ይህ መሚ እስካሁን በግብጽ ከተገኙት እጅግ ጥንታዊና የተሟላ መሚ ሊሆን ይችላል ያለ ሲሆን በቁፋሮ የተገኙ ሌሎች ዋና ዋና ግኝቶች ምስሎችና ክተቦችም እንደሚገኙ አስታውቋል። በተመሳሳይ ባለፈው ሳምንት ተመራማሪዎች ሌሎች ብዙ ግኝቶችን አግኝተዋል። ለአብነትም ከክርስቶስ ልደት በፊት ከ1800 ዓመተ ዓለም እስከ 1600 ዓመተ ዓለም ዕድሜ ያላቸው በካይሮ በስተ ደቡብ ሉክሰር ከተማ አቅራቢያ የሚገኙ በደርዘን የሚቆጠሩ የቀብር ስፍራዎች ተገኝተዋል። በተጨማሪም የካይሮ ዩኒቨርሲቲ የሳይንስ ሊቃውንት ቡድን ከዚህ ቀደም ስለተገኘውና በአስራዎቹ እድሜ ውስጥ ስላለው አንድ ታዳጊ መሚን በተመለከተ ዝርዝር ጉዳዮችን በዚህ ሳምንት ይፋ አድርጓል። ቡድኑ ባደረገው የሲቲ ስካን አማካኝነት ከሟቹ ታዳጊ የተገኙት ክታቦች ታዳጊው በግብፅ የስልጣን ተዋረድ ውስጥ እጅግ ታላቅ ስፍራ ከነበራቸው መካከል መሆኑን መገንዘብ መቻላቸውንም ጨምረው አስታውቋል። እነዚህ አዳዲስ ግኝቶችም ቱሪዝም ታላቅ ገቢዋ ለሆነችው ግብፅ ተጨማሪ የብስራት ዜናዎች ሆነዋል። ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ሕልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዓለም አቀፉ የብስክሌት ፌዴሬሽን በሚያወጣው መረጃ መሰረት ከኢትዮጵያ የምንጊዜም ሶስተኛ ምርጥ ብስክሌተኛ ነው የተባለው ክያ ጀማል ተቀማጭነቱን በስፔን ላደረገው ኤጁኬት ፈርስት የተባለ የአሜሪካ ብስክሌት ቡድን በቅርቡ መስፈረሙን አሰምተናችሁ ነበረ። አሁን ደግሞ በሄደበት በአውሮፓ የመጀመሪያ ውድድሩን ማድረጉን ሰምተናል። ክያ ጀማልና እናቱ ከአዲስ ቸኮል ጋር ከዚህ ቀደም ያደረጉት ዘገባ ቀጥሎ ይቀርባል። የድሬዳዋ ፖሊስ ብስክሌት ክለብ አባል ሆኖ በሀገርና አህጉር አቀፍ ውድድሮች ላይ ባስመዘገባቸው ድሎቹ የአሜሪካ ድምፅ እንግዳ የነበረው ኪያ ጀማል አሁን ዓለም አቀፍ ፕሮፌሽናል ብስክሌተኛ የሚያደርገውን ውል በአሜሪካዊ ኤጁኬሽን ፈርስ ፈርመዋል። ከዚህ በፊት በቤተሰቦቹ ወጪ በአውሮፓ ቤልጅየም የመወዳደር ዕድልን አግኝቶ የነበረው ኪያ ጀማል ባለፈው አንድ ዓመት ተደጋጋሚ ጉዳትም ተደጋጋሚ ስኬትም እንዳስመዘገበ ይናገራል። ወደ ፕሮፌሽናልነት የሚመሩት ስልጠናዎችንም እንዲሁ አግኝተዋል። ሄድኩት ቀጥታ ወደ ደቡብ አፍሪካ ነው። ከዓለም ብስክሌት ማሰልጠኛ ቅርንጫፍ አለው። ዋናው ስዊዘርላንድ ነው። ደቡብ አፍሪካ ላይ ቅርንጫፍ ላለው እዛ ለአንድ ወር ተኩል ስልጠና ነበረን። ውድድሮችም እያደረግን ነበር። እዛ ላይ ከ23 ዓመት በታች ቱርዱ ኬፕ የሚባል ጨዋታ ላይ ሁለተኛ ሆኝ ጨረስ። ከዛ ቀጥታ ወደ ግብጽ ሄድን፣ ብሄራዊ ቡድን ኦክዬ፣ ለአፍሪካ ሻምፒዮን። እዛ ላይ ውጤት አልመጣም፣ ወድቄ ነበረ ከዛ ወደ ኢትዮጵያ ላይ የተመለስ ነው። ኢትዮጵያ ሻምፒዮን ነበር እዚሁ ድሬዳዋ ላይ። እሱን በአንደኝነት ሁለት ጨዋታ ነበረ። ሁለቱንም አንደኛ ሆንኩኝ። በዛ ውጤት መሰረት ና በደቡብ አፍሪካው ደግሞ ወደ ስዊዘርላንድ አቀን ነው፣ ወደ ዋናው መሰልጠኛ እዛ ሁለት ወር ቆይታ ነበረኝ። ከ23 አመት በታች ቱር ደ ፍራንስ ተካፈልኩኝ። እንደገና አለም ሻምፒዮን አውስትራሊያ ላይ ተጫወትን። አውስትራሊያ ላይም የአለም ሻምፒዮን ላይ ያው ከኢትዮጵያ እኔ ብቻ ነበር የተሳተፍኩት። የአለም ብስክሌት ፌዴሬሽን ነበር ወጪውን ሸፍኖ የወሰደኝ እና እዛ ላይ ሶስት ዙር ሲቀር ነበር የወደኩትኝ። ትንሽ መጠነኛ ጉዳት ደርሶብኝ ነበረ ፊቴ አካባቢ እና ያው ያን ጨዋታ አልጨረስኩኝም፣ ለማቋረጥ ተገድጄ ነበረ። እንደዛ ነበር ያለፈው። በዓለም አቀፍ የብስክሌት ፌዴሬሽን ደረጃ መሰረት የኢትዮጵያ ምንጊዜም ሶስተኛ እንደሆነ የሚናገረው ክያ የትግራዩን ጽጋቡ ገብረ ማርያም ፈለግ ተከትሎ ፕሮፌሽናል ብስክሌተኛ የሚሆንበትን እድል አግኝተዋል። እንደ ኢትዮጵያ፣ ያው ከኢትዮጵያ ካለነው ብስክሌተኞች ውስጥ ሶስተኛ ነኝ የምን ጊዜም በሚለው ዩሲአይ ነጥባለን መሰረት ማለት ነው። አንደኛ ጽጋቡ ገብረ ማርያም ነው፣ ፕሮፌሽናል ብስክሌተኛ ነው። በኳስ ላይ ፊፋ እንደሚባለው ብስክሌት ላይ ደግሞ ያው ዩሲአይ ይባላል፣ የዓለም ብስክሌት ፌዴሬሽን ማለት ነው እና፣ ይሄ እንግዲህ ምንድን ነው ዩሻ የሚያቃቸው ጨዋታዎች አሉ። እዛ ጨዋታዎች ላይ ኢንተርናሽናል ጨዋታዎች ላይ ነጥብ ትሰበስባለህ። የሚሰጠው ነጥብ አለ። ያ ነጥብ በዛ ነጥብ መሰረት በየአመቱ ደረጃ ይወጣል። እና እስካሁን ባለን ኬሪየር የተሰበሰበው ነጥብ ሲታይ ነው ያ ደረጃ ሶስተኛ የሆንኩት እኔ ማለት ነው። ያው ገና ወጣት ነኝ። ከዚህ በላይ እንደማሻሻካቃለሁ ቀጣይ ክለብ ነው ክለቡ የአሜሪካ ክለብ ነው ኤጁኬሽን ፈርስት ይባላል ኢኤፍ ነው በአጭሩ ሲጻፍ ግን የምንኖረው ስፔን ውስጥ ነው ጅሮና የሚባል ከተማ ለ2023 ነው የፈረምኩት ከሁለት ሳምንት በኋላ ወደ ቦታው አቀናለሁ ያው ጥሩ አመት እንደሚሆን ከእግዚአብሔር ጋር እምነቴ ነው ከዚህ በላይ ጠንክሬም ተርቼ ብዙ አቅም እንዳለኝ አምናለሁ ገና ብዙ አቅሜን አልተጠቀምኩም ብዬ ነው ማስበው ባለፈው አመት ተማሪ ነበርኩ ከትምህርት ጋር ነበረ አንድ ላይ እያስኬድኩኝ እዚህ ላለሁበት ደረጃ የደረስኩት ግን ከአሁን በኋላ በፕሮፌሽናል ሙሉ ሰዓቴን ለብስክሌት ነው የሚኖረኝና ሙሉ አቅሜን ይጠቀማሉ ብዬ ስለማምን ጥሩ ነገር ይሆናል ብዬ አምናለሁ። ወደፊት ኢትዮጵያን በብስክሌት ስፖርት ወክሎ ኦሎምፒክ ላይ መሳተፍ የሚፈልገው ኪያ ዋነኛ ህልሙ በቱር ደ ፍራንስ ላይ መሳተፍ ነው ይላል። ያው በብስክሌት ስፖርት እንደ ሀገር ኦሎምፒክ መሳተፍ ፈልጋለሁ። መሳተፍ ብቻ ሳይሆን፣ ያው የተሻለ ውጤት እንደ አንድ ጥቁር አፍሪካዊም ከዚህ በፊት ያልተደረገ ውጤት ማምጣት ፈልጋለሁ። በግሌ ደግሞ ቱር ደ ፍራንስ ግቤ ነው። ከዚህ በፊት የተሳተፉ ተጫዋቾች አሉ። ከኢትዮጵያ ዘጋቡ፣ ከአፍሪካዎች ደግሞ ኤርትራውያን ጎበዞች ናቸው። እነሱ ተሳትፈውታል። ግን እኔ ደግሞ ማሸነፍ ፈልጋለሁ። ቱር ደ ፍራንስ ላይ ያ ትልቁ ህልሜ ነው። የመጨረሻው የብስክሌት ግቤ ያ ነው እና ለአፍሪካ እንደ አንድ ጥቁር አፍሪካዊ በዚህ ስፖርት ላይ ታይቶ የማይታወቅ አንድ ታሪክ ጽፌ ማለፍ ፈልጋለሁ። አሁንም እያየን ነው። ቢኒያም ግርማ የኤርትራው አዲስ ታሪክ እየጻፈ ነው ና እንደሚቻል ስላሳየው ከተሰራ ሁሉም ነገር ይቻላል። ያ ነው የመጨረሻ ግቤ። ኪውያ እስካሁኑ ስኬቶቹ ወላጆቹን ያመሰግናል። ቤተሰቦቼ አሁን ያለውበት ደረጃ አልደርስም ነበረ። ትልቅ አስተዋጽኦ ነው ያደረጉልኝ። ብስክሌት እንዲጀምር አባቴ ነው ዋናው ምክንያቱ የሚወጣው እሱ ብስክሌተኛ ቢሆን፣ እውነት ለመናገር ማንንም አይቼ ሊጀምር አልችልም። ያሳለፋቸውን ከቤት ጀምሮ ሜዳሊያዎች ምናምን እያየሁን ያደኩትና ሰው የሚነግረኝ ነገር ነበረ፣ እንዳባት አባት መሆን አለብህ እንደዚህ ነበር አባትህ ና ያ ነገር እኔን አነሳስቶኛል። እናቴ ደግሞ ብስክሌቱን ከጀመርኩ በኋላ ያላት ፍቅር በጣም የሚገርም ነው። ስሜታ አይነች ውድድር ላይ በማቴሪያልም በሞራልም በሁሉም ነገር ነው ሁለቱ የሚደግፉኝ ና እውነት ለመናገር ከማንም በላይ ትልቁን አስተዋጽኦ ያደርጉልኝ እነሱ ናቸው። በከባድ ጊዜም በደስታዬም ጊዜም ከጎን የነበሩ በቃ ምንም ቃል የለኝም ስለ እነሱ የምናገርበት ና በጣም ነው መወዳቸው፣ በጣም ነው ማመሰግነው። ሁሉም ለእነሱ ነው የሚገባው። እናቱ ፍጹም ብርሃኑ የኪያ ስኬት በዋናነት የራሱ ጥረት ውጤት እንደሆነ ተናግራ፣ እሷም የልጇን ዝንባሌ ካየች በኋላ በምትችለው ሁሉ እየደገፈች እንዳለች ትናገራለች። እኔ ኪያ ብዙ ምስዋት ከፍሎ ነው እዚህ ቦታ የደረሰው። ሌላው ቢቀር እንኳን ከትምህርትና ብስክሌት አብሮ ማካሄድ በጣም ከባድ ነው። ትምህርት አለ፣ ጠዋት አለ፣ ቅድስት ትሬዛ ነው የሚማረው። ከሰዓት እንደገና ሙሉ ቀን ነው። 11 ሰዓት ተኩል ነው የሚመጣው። ሆም ዎርክ አለ አሳይሜንት አለ እንደገና ትሬኒንግ አለ። በጣም ይጨናነቅ ነበር ያሳዝነኝ ነበረ። እና ቁጭ ብሎ እንኳን ቁርሱን በስርዓት በልቶ ያቅም። ዩኒፎርሙን እየለበሰ ነው ቁርሱን ማጎርሰው እና ጫማውን እንኳን መኪና ውስጥ እየሄድን ነው መኪና ውስጥ የሚያስረው። ይሄ ድረስ ነው መስዋዕት የከፈለው። በትምህርቱም ስኬታማ ስለሆነ፣ በዚህም ስኬታማ ስለሆነ እግዚአብሔር እናመሰግናለሁ። ጥሩ ሆኖለታል። እኔ እውነት ለመናገር ድሮ እኔ ብስክሌት አልወድም ነበር፣ ግን ያው ልጅክ የሚወደውን ነገር መደገፍ ግድ የቤተሰብ ድጋፍ አንዱ ነው። ድጋፍ ሲኖረው ነው ልጅ የሚፈልግበት ቦታ በራሱ ፍላጎት በራሱ አላማ የሚነሳሰብ፣ የቤተሰብ ድጋፍ ግድ ነው እና ያው ባለቤቴም ብስክሌተኛ እንደመሆኑ ጀማረጎራ የዙም አሪያም ስላለ የሱን ማሊያ የሱን ማዳሊያ እያየ ነው እዚህ ቦታ የደረሰው። ዝናም አለ አባትህ እንዲህ ነበር፣ ባለቤትሽ እንዲህ ነበር የሚባለውን ነገር ስንሰማ በጣም በቃ ውስጣችን እያደረብን ሄደው የሳይክሉ ፍቅር። እኔ ከሱ ብሼ አንደኛ እኔ ነው የተገኘሁት። በቃ ትሬኒንግ ያለበት ቀን ሌሊት ነው የምንነሳው። ሳንዱች ይዞ የሚሄደውን ጎማ እየነፋው አብረን መንገድ ሁሉ መብራት እያበራ ሁለት ሌሊት ስለሚወጣ ክላስ ስላለው በሌሊት ነው የምንወጣው። መብራት እያበራው ነው የምከተለው። ያን ያን ቦታ ጥሩ ቦታ ደስ ብሎኛል። ድካሙንም እግዚአብሔር ስላሳካለት ብስክሌት ላይ ተገቢ ትኩረት ቢሰጠውን ኢትዮጵያ እንደ አትሌቲክስ ሁሉ ስኬታ ማለት ሆንበት የምትችለው ዘርፍ ነው ይላል። ብስክሌትና ሩጫ ተመሳሳይነት አለው። ሁለቱም አልቲቲዩድ ይፈልጋል። ሄጄ ባየሁባቸው ሀገረቶች ውስጥ እንደ ኢትዮጵያ እስካሁን የሚመች የአየር ንብረትም ያለው የቦታ ማቀማመጥ ለብስክሌት ያለው የለም። ያው የሌለው ኢንፍራስትራክቸሩ ነው። ብስክሌት ላይ አልተሰራም። ብዙ ሰዎች አያውቁትም ስፖርቱን በተለይ ድሬዳዋ አካባቢና በትግራይ አካባቢ ነው የሚታወቁ፣ ያ አዳዲስ ወጣት ልጆች ተተኪዎች እንዳይፈሩ ያደርጉታል። ትኩረት እዚህ ላይ ያለመሰጠቱም ጭምር ማለት ነው። እና መንግስት በተቻለ አቅም ባለሀብቶችም ሙሌ ነው ምለው ይህን ነገር ትኩረት ሰጥተው ቢሰሩበት ብስክሌት እየተገዛ ክለቦች ቢበዙ ብዙ ወጣቶች መፍራት ይችላሉ። እንደ ድሬዳዋም እንደ ኢትዮጵያም። ለአሜሪካ ድምጽ ሬድዮ አዲስ ቸኮል ከድሬዳዋ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሁለቱን የጋቢና ቤ መሰናዶ እዚ ላይ ፈጸምን። የደንገረመው መርሃ ግብሩን በመምራት ኤልያስ አስማረ፣ በቅንብሩ ጽዮን ግርማ፣ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። እናንተም አብራችሁ ስለነበራችሁ እናመሰግናለን። ሰላም ጤና ስጠልን ደናደሩ